ጋዜጠኛ እስክንድር ነጋ የሰብአዊ መብት ተከራካሪ ድርጅት አምነስቲ ኢንተርናሽናል ባዘጋጀው የዓለም ፕረስ ነጻነት በዓል ለመሳተፍ ኬንያ ናይሮቢ ገብቷል። በዝግጅቱ ላይ እስክንድር ንግግር እንዲያደርግና የግል ታሪኩን ለታዳሚዎች እንደሚያካፍል ታውቋል። ዛሬ ለአሜሪካ ድምፅ እንደተናገረው ኢትዮጵያ ለብዙ አፍሪካ ሀገሮች የነፃነት ተምሳሌት ሆና ሳለ ሀሳብን በነፃነት የመግለጽ መብት ባለመከበሩ የአምባገነንነት ተምሳሌት ሆናለች ሲል ተችቷል። ዘጋቢያችን ገልሞ ዳዊት ናይሮቢ ውስጥ አነጋግሮታል። ዝርዝሩን ያቀርባል። በቅርቡ ከእስር የተለቀቀው ጋዜጠኛና አምደኛ እስክንድር ነጋ አምነስቲ ኢንተርናሽናል ባዘጋጀው የፕሬስ ነጻነት ቀን መታሰቢያ ፕሮግራም ላይ ለመታደም ኬንያ ናይሮቢ ገብተዋል ዝግጅቱ ሐሙስ በአምነስቲ ኢንተርናሽናል ኬንያ ቢሮ የሚካሄድ ሲሆን እስክንድር በዝግጅቱ ላይ ንግግር እንደሚያደርግ እንዲሁም የግል ታሪኩን ለታዳሚዎች እንደማያካፍልም ታውቋል ዛሬ ለአሜሪካ ድምጽ ስናገር ኢትዮጵያ ለብዙ አፍሪካ ሀገሮች የነፃነት ተምሳሌት ብትሆንም በአምባገነን አገዛዝ ስር መቆየቷ የአምባገነን ተምሳሌት አድርጓታል ብለዋል እኛ ባለንበት ቆመን ሌሎች የአፍሪካ ሀገሮች ቀድመውን ሄደዋል። በጣም በሚያሳዝን ደረጃ እኛ እንደ ሀገር አዋልደ ናቸው ከኛ ኋላ ተነስተው ዛሬ እነሱ የነጻነት አየር እየተነፈሱ፣ እኛ ግን የነጻነት አየር እየተነፈስን አይደለንም። የዲሞክራሲ ተምሳሌት መሆን የሚገባን እኛ ነበርን ግን የዲሞክራሲ ተምሳሌት አይደለም። የአምባገነንነት ተምሳሌት ነው። በአምነስቲ ኢንተርናሽናል በተዘጋጀውና የፊታችን ሐሙስ በሚውለው የዓለም የፕሬስ ነጻነት ቀን መታሰቢያ ፕሮግራም ላይ የተለያዩ የምስራቅ አፍሪካ ሀገራት የሚዲያ ተቋማት ተወካዮችና ጋዜጠኞች እንደሚገኙ ድርጅቱ አስታውቋል። እስክንድር መረጃን በነጻነት የማግኘት መብት የዲሞክራሲ ዋልታ ነው ይላል። የዲሞክራሲ ዋልታና ማገር ነው ማለት ይቻላል። ዲሞክራሲ የሚጀምረው ከዛ ነው። ራስህን ስትገልጽ ነው። ዲሞክራሲ ምን ማለት ነው? መብትና ጥቅምህን የምታስጠብቅበት መንገድ ነው፣ ስርዓት ነው። ይሄንን ለማድረግ መጀመሪያ መነጋገር መቻል አለብህ። በነፃነት ማሰብ አለብህ። ሳትታሰር ሳትደበደብ፣ ቶርች ሳትሆን ሳትሞት ራስን መግለጽ አለበት። ስለዚህ የዲሞክራሲ መነሻ ከምንም ነገር በላይ በነጻነት የመናገር መብት ማለት ይቻላል። የኢትዮጵያ መንግስት በቅርቡ የፖለቲካ ምህዳር እንዲሰፋ በሚል በእስር የነበሩ ፖለቲከኞችንና ጋዜጠኞችን ለቋል። ምናልባት ይሄ ኢህአደግ እያደረገ ያለው ለውጥ ብቻውን በቂ ነው ወይ ለሚለው ጥያቄ እስክንድር፣ ስርዓታዊ ለውጥ እስካልመጣ ድረስ ዲሞክራሲያዊ መብቶችን ማስከበር አይቻልም ሲል መልስ ሰጥተዋል። የዓለም የፕሬስ ነጻነት ቀን መታሰቢያ ፕሮግራም ላይ እስክንድርን ጨምሮ ስድስት ሰዎች ንግግር ያደርጋሉ። የግል ሕይወት ታሪካቸውን ለታዳሚዎች ያቀርባሉ ተብሏል። ለአሜሪካ ድምፅ ግልሞዳዊት ከናይሮቢ